የጠቅላይ ሚኒስትርነት ስልጣናቸውን በፈቃዳቸው በለቀቁት በአቶ ኃይለማርያም ደሳለኝና በዶክተር አብይ አህመድ መካከል ህገ መንግስቱ በሚፈቅደው መሰረት በትናንትናው ዕለት ሰላማዊ ስልጣን ሽግግር መካሄዱ በብዙዎች ዘንድ አድናቆት የተቸረውን ያህል የአዲሱ ጠቅላይ ሚኒስትር ንግግርም የብዙዎችን ትኩረት ስቧል። ምንም እንኳ የስልጣን ሽግግሩ በኢህአዲግ መካከል ተመራጩም ከዚሁ ድርጅት የወጡ ቢሆንም በሀገሪቱ የተለያዩ አካባቢዎች ከተቀሰቀሰው የተቃውሞ እንቅስቃሴ አንጻር ብዙዎች አዲሱ ጠቅላይ ሚኒስትር በመጀመሪያው ቀን ካሰሙት የመግቢያ ንግግር ጀምሮ ተስፋ ጥለውባቸዋል። ዶቸ ቨለ ያነጋገራቸው በማህበራዊ መገናኛ ዘዴዎችና በግል ጋዜጦች የሰላ ፖለቲካዊና ማህበራዊ ትችቶችን በመጻፍ የሚታወቁትና በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር የሆኑት ዶክተር በድሉ አቅጅራ ከእነዚህ መካከል አንዱ ናቸው። እሳቸው እንደሚሉት ዶክተር አብይ ከዚህ ቀደም ካደረጓቸው ንግግሮችና ከሀገሪቱ ወቅታዊ ሁኔታ በመነሳት ንግግራቸው አዎንታዊ እንደሚሆን ጠብቀው ነበር። እንደጠበቅኩት ነው ያገኘሁት ማለት ቢያንስ ከዚህ በኋላ ማን አለብኝነት የሚመነጩና ሕዝብን የሚፈርጁ አሸባሪ ጸረ ልማት የሚሉ ነገሮች እንደማንሰማ መገመት ይቻላል ብዬ ጽፌ ነበረ ከሳምንት በፊት በጠበቅኩት መንገድ ነው የሆነው። የአዲሱ ጠቅላይ ሚኒስትር ንግግር በእውነትና በእውቀት ላይ የተመሰረተ ነበር ያሉት ዶክተር በድሉ ያ መሆኑ ወደፊት በአግባቡ በስራ ይተረጉማል የሚል እምነት አሳድሮብኛል ይላሉ። ጠቅላይ ሚኒስትሩ ከኢህአዲግ ስለወጡ ለውጥ አይመጣም የሚሉ አስተያየቶች ቢኖሩም እንደማይቀበሏቸው በምክንያት ያብራራሉ። የመጡት ከኢህአዲግ ውስጥ ስለሆነ ብዙ ለውጥ አይመጣም የሚሉ ሰዎች አሉ። እኔ ግን የምለው የመጣበት መንገድ ብዙ ይናገራል። የወጡበት መንገድ ብዙ ይናገራል። እንደምታውቁት ላለፈው ሁለት ሶስት ዓመት ሀገራችን ውስጥ ሰላም የለም። በየቦታው ሰዎች እየሞቱ ነው። ወጣቶች ነጻነትና ዲሞክራሲ እየጠየቁ ነው። ፍትህ እየጠየቁ ነው። በዚህም የተነሳ እነዚህ አመራሮች፣ በተለይ የኦህዴድ አመራሮች ተደርጎ አይታወቀው የህዝብን ጥያቄ ይዘው ከህዝብ ጋር ወግነው የራሳቸውን ድርጅት ወጥረው የያዙበት ጊዜ ነበር። በአዲሱ ጠቅላይ ሚኒስትር ንግግር ውስጥ የተገለጸው ኢትዮጵያዊነት፣ አንድነትና የህዝቦቿ ታሪክ በይዘቱና በአቀራረቡ አሁን ቀደም ከሰሟቸው የፖለቲካ ንግግሮች የተለየ መሆኑን የገለጹት ደግሞ በአዲስ አበባ ዩኒቨርሲቲ የታሪክና የስነ ጥበብ ታሪክ መምህር የሆኑት ረዳት ፕሮፌሰር አቶ አባባ አያሌው ናቸው። ይዘት ላይ ትልቅ ለውጥ አለምለው ከታሪክ ተነስተው ከዚህ በፊት ብዙ ትውልዶች የከፈሉትን መስዋዕትነት መሰረት አድርገው አንድነትን ማቀንቀናቸው ነው። ይሄ ትልቅ የይዘት ልዩነት ነው ብዬ አምናለሁ። ሁለተኛው ደግሞ እንግዲህ ኢትዮጵያ ብዙ የፖለቲካ ውጣ ውረዶችን አልፋለች እና ከንግግራቸው መጀመሪያ አካባቢ ያሉት ምንድን ነው፣ ብዙ በጎ አጋጣሚዎች አምልጠውናል በአግባቡ ሳንጠቀምባቸው ወደ ዲሞክራሲም ለመጓዝ እነዛን ያባከናቸው እድሎች አሉና አሁን እንጠቀም ነው ይህን ትልቅ የይዘት ለውጥ ነው ብዬ አምናለሁ። አቶ አበባው ዶክተር አብይ በንግግራቸው የተጠቀሙበት ቀላል ሰውኛና አዎንታዊ ቃላትም መቀራረብን የሚጋብዝ ነው። በውጭ ለሚኖሩ ኢትዮጵያውያንና ለተፎካካሪ ፓርቲዎች ያቀረቡት የተባብረን ስራ ጥሪም ከሚጠብቁት በላይ መሆኑን የተናገሩት የሴቶችን እኩል ተጠቃሚነት እንዲሁም እውቅና በተመለከተ እስካሁን ተነግሮ የማያውቀውንና ፖለቲካው በደንብ ያላየውን ሴቶች ትውልድ ከመቅረጽ አንጻር ያላቸውን የማይተካ ሚና በእናትና በባለቤታቸው አማካኝነት የገለጹበት መ መንገድም ለአቶ አበባው የተለየና ስሜት የሚነካ ነበር። የሴቶች አስተዋጽኦ በተለይ ሰውን ከመቅረጽ፣ ትውልድን ከማነጽ፣ ጥሩ ዜጋ ከማፍራት አኳያ ከቤተሰብ ጀምረው የሚጫወቱት በእናትነትም በሚስትነትም የሚጫወቱትን ሚና ሲያጎሉት ይሄ አንድ ብሎ የሴት የፓርላማ ተወካዮች ቁጥር መበርከት ሴት አስተዳዳሪዎች ወይንም ከንቲባዎች፣ ስራ አስፈጻሚዎች መበርከት እና እነሱን ማሳተፍ የተለመደ የፖለቲካ ክቡባት። እሳቸው በተናገሩት መንገድ ግን የሴቶች አስተዋጽኦ ለሁሉም ይገባል። እንደውም እኔ ንግግሩን በሚከታተልበት አንድ ካፌ አስተናጋጁ ምንም ያለቀሰ በዛ ንግግር ነው። ምክንያቱም ለሰው የሚገባ ትልቅ ልብ የሚነካ ነው። አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ከንግግራቸው ባለፈው የአስቸኳይ ጊዜ አዋጁ እንዲነሳ በማድረግ የፖለቲካ ምህዳሩን በማስፋትና በኩል የሀብት ተጠቃሚነት ላይ በርትተው በመስራት የተናገሩትን ወደ ተግባር እንዲቀይሩም ምሁራኑ ጨምረው አመልክተዋል።